የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ባለፈው በተደረገው የኢትዮጵያ መንግስትና የህወሀት ጦርነት ጊዜ የህወሀት ወታደሮች ኮሞርሻ ከተማ ስበተቆጣጠሩበት በተቆጣጠሩበት ጊዜ ገልባጭ መኪና ቤቴ ነበረ። ያንን ገልባጭ መኪና ከቤት መጥተው በህወሀት ወታደር ተወሰደብኝ። በዛ በችግሩ ምክንያት የጭነት መኪና አይሱዙ ኤ 27 289 የሚል መኪና ነበረኝ። 35 ኩንታል እንትን የሆነ ተወስዶብኝ፣ ያው እስካሁን ድረስ አንድ ነገር የተባልነው ነገር የለም። በሰሜን ኢትዮጵያ ጦርነት ወቅት ተሽከርካሪዎቻቸው እንደተዘረፉባቸው ከሚናገሩ ባለንብረቶች ውስጥ የሁለቱን ነበር የሰማችሁት። የትግራይ ክልል ትራንስፖርትና መገናኛ ቢሮ ኃላፊ አልማዝ ገብረ ጻዲቅ በጉዳዩ ላይ ምላሽ ሰጥተዋል። የተዘረፉ ሳይሆን በውጊያ በዛን ጊዜ የተማረኩ ተሽከርካሪዎች ግን አሉ። የግለሰቡ ከሆነ በደንብ እየተጣራ ማስረጃ መሰረት በማድረግ እንዲያም አሁን ከፌዴራልም አምጡ እያልናቸው ነው። እኛ ጋር አይደለም የነሱ ፋይል። ስለዚህ ፎርጅ ድም እየተሰራ ስለሆነ ከዛ ከፌዴራል መረጃ በፖስታ ታሽጎ ይዘው የመጡ አብዛኞቹ እየሰጠን ነው። ሙሉ ዘገባው በእለቱ አብይ ርዕስ የሰዓቱን ያለም ዜና ተከትሎ ይቀርባል። ሐሙስ የካቲት 16 2015 ዓ ም ጤና አስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ቆንጅታየ የሰዓቱን የዓለም ዜና ታሰማናለች ብርሃን ኃይሉ ለቅንብሩ ፓትሪክ ቢያ ደግሞ ለስርጭት ምህንድስናው ተሰይመዋል አሁን የሰዓቱ የዓለም ዜና ይቀድማል መልካም ምሽት ጤና ይስጥልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። ጅቡቲያውያን ነገ አርብ የፓርላማ አባላት ይመርጣሉ። ዋናው ተቃዋሚ ፓርቲ ግን ምርጫው የተጭበረበረ ነው በማለት ራሱን አግልሏል። 65 መቀመጫ ላለው ፓርላማ የሚወዳደሩት ሁለት ፓርቲዎች ብቻ ናቸው። ገዢው የፕሬዚደንት ኦማር ጌሌ ዩኒየን ፎር ፕሬዚደንሽል ማጆሪቲ የተባለው ፓርቲ ምርጫውን እንደሚያሸንፍ ከወዲሁ የተረጋገጠ ይመስላል። ጅቡቲ በአፍሪካ ቀንድ ትንሽቱ ሀገር ብትሆንም በቀይ ባህር መግቢያ ላይ እንደመገኘቷ መዋዕለነዋያቸውን ማፍሰስ ለሚሹ እንዲሁም ወታደራዊ አቅም ያላቸው ሀያላን ሀገራትን ትኩረት የሳበች ሀገር ነች። ከምርጫ ራሱን ያስወገደው ተቃዋሚው ፓርቲ እንደሚለው ምርጫው ነፃና ፍትሐዊ አይሆንም። የምክር ቤት አባላት ምርጫ የሚካሄደው ከሁለት ዓመታት በፊት የተካሄደውንና ኦማር ጌሌ 97 ከመቶ ድምፅ አግኝተው ያሸነፉበትን ፕሬዚደንታዊ ምርጫ ተከትሎ መሆኑ ነው። ጌሌ አምስተኛ የስልጣን ዘመናቸውን ይዘዋል። ይህ ምርጫ እንዲሁ ለመደረግ ያህል የሚፈጸም እንጂ ምንም ለውጥ አይኖርም ብሏል የ32 ዓመቱ ስርዓት አሊ። እንደ አውሮፓውያን አቆጣጠር ከ1999 ዓመተ ምህረት ጀምረው ስልጣን ላይ የቆዩት የ75 ዓመቱ ጌሌ የሚዲያ ነፃነትንና የተቃዋሚዎችን መብት በመሸርሸር ይወቀሳሉ። በዩክሬን እየተካሄደ ባለው ጦርነትና በሰሜን ኢትዮጵያ በነበረው ጦርነት የተነሳ ባለፈው የፈረንጆች ዓመት ጅቡቲ ኢኮኖሚዋ ክፉኛ ተጎድቶ ነበር። የዓለም የገንዘብ ድርጅት በዚህ ዓመት ኢኮኖሚዋ በአምስት ከመቶ ያድግላታል ብሎ ተንብዮላታል። የዩናይትድ ስቴትስ ቀዳማዊ ትመቤት ጂል ባይደን የናሚቢያን እያበበ ያለ ዲሞክራሲ አድንቀው ተናግረዋል። በናሚቢያ ሁለተኛ ቀን ጉብኝት ላይ የሚገኙት ቀዳማዊ ትመቤት ባይደን አድናቆታቸውን የገለጹት ዛሬ ሐሙስ ከሀገሪቱ ቀዳማዊ ትመቤት ሞኒካ ጌንጎስ ከባለቤታቸው ከፕሬዚደንት ሄጌ ጌንጎብ እና በርካታ ከፍተኛ ሹማምንት በተገኙበት የምሳ ግብዣ ላይ ባደረጉት ንግግር ነው። የዛሬ ውለት የናሚቢያ የድህረ ነጻነት የሕግ መወሰኛ ምክር ቤት የመጀመሪያውን ጉባኤ ያካሄደበት ሰላሳኛ ዓመት እንደሆነም ተገልጿል። በሙያቸው ጠበቃና ስራ ፈጣሪ የሆኑት የናሚቢያ ፕሬዚደንት ባለቤት ጌንጎስ ባለፈው ታህሳስ ወር በዋሽንግተን በተካሄደው የአፍሪካ መሪዎች ጉባኤ ላይ ቀዳማዊት እመቤት ጂል ባይደንን ናሚቢያን እንዲጎበኙ እንደጋበዟቸው አውስተዋል። ጂል ባይደን ከናሚቢያ በኋላ በዚሁ ሳምንት ውስጥ ወደ ኬንያ ይጓዛሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የእስራኤል የጦር ሰራዊት በጋዛ ሰርጥ ከሐማስ ታጣቂዎች ጋር ግንኙነት ባላቸው ኢላማዎች ላይ የአየር ጥቃት ማካሄዱን ተናገረ። የአየር ጥቃቱ የተካሄደው በሰዓታት ቀደም ብሎ ወደ እስራኤል ግዛት ለተተኮሱ ሮኬቶች አጸፋ ለመመለስ መሆኑን ነው የጦር ሰራዊቱ ያስታወቀው። የአየር ጥቃቱ ያነጣጠረው ጋዛ ውስጥ በሚገኙ አንድ የጦር መሳሪያ ማምረቻ እና ወታደራዊ ግቢ ላይ እንደሆነ የእስራኤል የመከላከያ ኃይል አመልክቷል። ከጋዛ ከተተኮሱት ስድስት ሮኬቶች ውስጥ ደቡባዊ እስራኤል ውስጥ ከወደቀው ከአንደኛው በስተቀር አምስቱን መምታታቸውን የእስራኤል ኃይሎች ገልጸዋል። ድንበር ተሻጋሪው የሮኬት ጥቃት የተፈጸመው ትናንት ረቡ እስራኤል በዌስት ባንክ ያካሄደችውንና ና 11 ሰዎች የተገደሉበትን ወረራ ተከትሎ መሆኑን ዜናው ጨምሮ አውስቷል። እስራኤል ወረራውን ያካሄደችው ናብሉስ ከተማ ውስጥ ያሉ ታጣቂዎችን ለመያዝ መሆኑን ገልጻ የተኩስ ልውውጥ የተደረገው ኃይሎቻችን ላይ ተኩስ ከተከፈተባቸው በኋላ ነው ብላለች። የፍልስጤም የጤና ባለስልጣናት በበኩላቸው በጥቃቱ ከአንድ መቶ በላይ ፍልስጤማውያን እንደቆሰሉ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ረቡዕ በድርጅቱ ስብሰባ ላይ ባደረጉት ንግግር የግጭቱ ሁኔታ በአመታት ውስጥ ከታየ ሁሉ የከፋ እንደሆነ አመልክተዋል። በዋሽንግተን ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት ቃል ሁለቱ ወገኖች ውጥረቱን የሚያባብስ እርምጃ ከመውሰድ መቆጠብ ያስፈልጋቸዋል ሲሉ አሳስበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የኔቶ ዋና ጸሐፊ የንስ ስቶልተንበርግ ቡካሬስት ናይን ተብሎ የሚጠራው ስብስብ አባል ሀገሮች መሪዎች ጉባኤ ላይ ተገኝተዋል። በአህጽሮት ስማቸው ቢናይን ተብለው የሚታወቁት የሰሜን አትላንቲክ ቃል ኪዳን ድርጅት ምስራቃዊ ክንፍ አባል ሀገሮች ቡልጌሪያ፣ ቼክ ሪፐብሊክ፣ ኤስቶኒያ፣ ሃንገሪ፣ ሊትዌኒያ፣ ላትቪያ፣ ፖላንድ፣ ሮሜኒያ እና ስሎቫኪያ ናቸው። እምብዛም የማይታወቀውን ይህንን ስብስብ እንደ አውሮፓውያን አቆጣጠር በ2015 ዓ ም የመሰረቱት የሮሜኒያ ፕሬዚደንት ክላውስ ዮሐንስ እና የፖላንዱ ፕሬዚደንት አንደርጄድ ዱዳ ናቸው። ስብስቡን የመሰረቱበትም ምክንያት አዲሶቹ የህብረቱ አባል ሀገሮች የድርጅቱን የባልቲክና ጥቁር ባህር አካባቢን ጸጥታና መረጋጋት የማሻሻል ግብ በህብረት ለመደገፍ መሆኑ ተመልክቷል። ዩናይትድ ስቴትስ በቀዝቃዛው ጦርነት ዘመን በሞስኮ ተጽዕኖ ስር ለነበሩትና አሁን ደግሞ የሞስኮን ተስፋፊነት በስጋት ለሚመለከቱት ለአዲሶቹ የህብረቱ አባላት ጸጥታ እንደምትቆም ፕሬዚደንት ጆ ባይደን በድጋሚ አረጋግጠውላቸዋል። የቢናይን አባል ሀገሮች የትናንቱን ስብሰባቸውን ያካሄዱት ሞስኮ በዩክሬንና በሩሜኒያ መካከል የምትገኘውን ትንሽቱን በኔቶ ያልታቀፈች ሀገር የሞልዶቫን ጸጥታ ለማናጋት የምትፈጽመው ተግባር እያሰጋ ባለበት በዚህ ወቅት መሆኑ ተመልክቷል። የኔቶ ዋና ጸሐፊ የንስ ስቶልትንበርግ በበኩላቸው የሩሲያ ፕሬዚደንት ፑቲን ለሰላም ሳይሆን ለተጨማሪ ጦርነት እየተዘጋጁ ናቸው በማለት አስተጋብተዋል። ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2012 የሞልዶቫን ሉዓላዊነት ለማክበር ያወጡትን አዋጅ ባለፈው ማክሰኞ እንደሰረዙት ይታወቃል። የፑቲን እርምጃ በሞልዶቫ ዋና ከተማ ቺሲናው ያለውን ስጋት እያባባሰው ነው። የሞልዶቫ ጠቅላይ ሚኒስትር ናታሊያ ጋብርሊታ ስልጣናቸውን በፈቃዳቸው ለቀዋል። ይህንኑ ተከትሎም ሩሲያ በፕሮፓጋንዳ በሐሰተኛ መረጃና በተደጋጋሚ የኢንተርኔት ላይ ጥቃት በመፈጸም መፈንቅለ መንግስት ሴራ እያካሄደችብን ነው ሲሉ ባለፈው ሳምንት የሀገሪቱ ፕሬዚደንት ማያ ሳንዱ ማስጠንቀቃቸው የሚዘነጋ አይደለም። ባይደን ማክሰኞ ዕለት ዋርሶ ላይ ላነጋግሯቸው የሞልዶቫ ፕሬዚደንት የዩናይትድ ስቴትስን ድጋፍ ያረጋገጡላቸው መሆኑን ዋይት ሀውስ ባወጣው መግለጫ አመልክቷል። የቢ9 ስብስብ አባል ሀገሮች ከሃንጋሪ እና ከቡልጌሪያ በስተቀር ለዩክሬን ወታደራዊ እርዳታ እንዲደረግላት አጥብቀው ከሚደገፉ ሀገሮች መካከል የሚጠቀሱ ናቸው። በሌላ የዩክሬን ጦርነት ነክ ዜና ፊንላንድ ለዩክሬን ሶስት ሌፐርድ ቱ ታንኮችን ጨምሮ የ169 ሚሊዮን ዶላር እርዳታ እንደምትልክ አስታውቃለች። በመጨረሻም የግራሚ ሽልማት ተሸላሚውን ትውልድ ኤርትራዊውን የራፕ ሙዚቃ አቀንቃኝ ኒፕሲ ሀስል ወይም ኤርሚያስ አስገዶምን ሎስ አንጀለስ ከተማ መንገድ ዳር ተኩሶ የገደለው ሰው ቢያንስ የ60 ዓመት እስራት ቅጣት እንደተፈረደበት ታወቀ። ኤሪክ አር ሆልደር በፈጸመውና በቪዲዮ ተቀርጾ በታየው ግድያ እንዲሁም ወንጀሉን መሳሪያ በመተኮስ በመፈጸሙ በ50 ዓመት እስራት እንዲቀጣ የሎስ አንጀለስ ወረዳ ጠቅላይ ፍርድ ቤት ዳኛ ኤች ክሌይ ጃክ ፈርደውበታል። ግለሰቡ ኒፕሲ ሀሰልን ተኩሶ በገደለበት ወቅት በአቅራቢያው የነበሩ ሌሎች ሁለት ሰዎችን በጥይት በማቁሰሉ ደግሞ በተጨማሪ የአስር ዓመት እስራት እንዲቀጣ ዳኛው ውሳኔ ሰጥተዋል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅት ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ሐሙስ የካቲት 16 2015 ዓ ም ነው ዛሬ አስተናጋጃችሁ አሉ አከበደ ነኝ አቀናባሪያችን ብርሃን ኃይሉ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ጽዮን ግርማ የዌብና ማህበራዊ መገናኛ አሰናጃችን ደግሞ አባየሁ ገበያው ናት የስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን ወደ ቀዳሚ የዕለቱ አብዮስ በሰሜኑ ጦርነት ተሽከርካሪዎቻቸው እንደተዘረፉባቸው የሚናገሩ ባለ ንብረቶች ችግር ላይ ወድቀናል አላሉ በጦርነቱ ሳቢያ ቤተሰቦቻችንን የምናስተዳደርባቸው ተሽከርካሪዎቻችን በመዘረፋቸው ለከፋ ችግር ተጋልጠናል ሲሉ በአማራ ክልል የኮምቦልቻና ቃሉ ወረዳ የቅሬታ አቅራቢዎች ናቸው ይህን ያሉት። ተሽከርካሪዎቻችን ትግራይ ውስጥ መኖራቸውን አረጋግጠናል የሚሉት ከ50 የሚበልጡ ቅሬታ አሰሚዎች መንግስት፣ በሰላም ስምምነቱ መሰረት ስምምነቱን ከተፈራረመ የተዘረፉ ንብረቶቻችንም ጉዳይ ትኩረት ሊሰጠው ይገባል ነው ያሉት። ከሰባ ሰባት በላይ የግለሰብና የመንግስት ተሽከርካሪዎች በጦርነቱ ተዘርፈዋል የሚለው የአማራ ክልል መልሶ ማቋቋምና ግንባታ ጽህፈት ቤት በበኩሉ የቅሬታ አቅራቢዎችን ጥያቄ ለመመለስ የአቅም ውስንነት አለብኝ ነው የሚለው። ሆኖም የሚመለከታቸው ዓለም አቀፍና የአገር ውስጥ አካላት ጉዳዩን እንዲያውቁት ማድረጉን ጠቅሟል። የትግራይ ክልል የትራንስፖርትና መገናኛ ቢሮ በበኩሉ የተማረኩ ሲሉ የገለጻቸውን የግለሰብ ተሽከርካሪዎች ለባለ ንብረቶች መመለስ ፖሊሲው እንደሆነ ጠቅሶ ለዚህም ፌዴራል መንግስቱና ክልሎቹ በጋራ መስራት ይገባቸዋል ነው ያለው። በአንጻሩ 6000 ተሽከርካሪዎች እንደተዘርፉባቸውም ተናግረዋል። መስፍን አራጌ ዝርዝሩን ይዘዋል። ሞላ አለም መሐመድ በአማራ ክልል የኮምቦልቻ ከተማ ነዋሪ ናቸው። የሶስት ልጆች አባት የሆኑት አስተያየት ሰጪ ቤተሰባቸውን ያስተዳድሩበት የነበረው ገለባጭ መኪና የሰሜኑን ጦርነት ተከትሎ እንደተዘረፈባቸው ይናገራሉ። ባለፈው በተደረገው የኢትዮጵያ መንግስትና የህወሀት ጦርነት ጊዜ የህወሀት ወታደሮች ኮምቦልቻ ከተማ ስ በተቆጣጠሩበት ጊዜ ገለባጭ መኪና ቤት የነበረ ያንን ገለባጭ መኪና ከቤት መጥተው በህወሀት ወታደር ተወሰደብኝ። በደቡብ ወሎ ዞን ቃሎ ወረዳ የገርባ ከተማ ነዋሪው አብዱ መሐመድን በ ብድር የገዙትና እናትና አባቴን ጨምሮ አስራ ሶስት ቤተሰቦቼን የማስተዳድርበት የህዝብ ማመላለሻ ተሽከርካሪ ተወስዶብኛል ይላሉ። በዛ በችግሩ ምክንያት የጭነት መኪና አይሱዙ ኤ ሀያ ሰባት ሁለት ሰማንያ ዘጠኝ የሚል መኪና ነበረኝ። ሰላሳ አምስት ኩንታል እንትን የሆነ ተወስዶብኝ ያው እስካሁን ድረስ አንድ ነገር የተባልነው ነገር የለም። ከመንግስትም በኩል በራሳችንም ጥረት ብዙ ነገር አድርገን ነበር። ምንም ምላሽ አጣን። እኛም ተቸግረን ነው። ሌላው የኮምቦልቻ ከተማ ነዋሪ አብዱ ካሳው አምስት ቤተሰቦቻቸውን ሲያስተዳድሩበት የነበረው የህዝብ ማመላለሻ ሻ ተሽከርካሪ ከተወሰደባቸው አንድ አመት ከአምስት ወር እንዳለፈው ገልጸዋል። የተወሰደብኝ ላሚኒባስ ነው። የወሰዱትም ከቤት ነው ከነ ቁልፉ ነው። ተኩሰውና አስፈራርተው ነው የወሰዱብኝ። ከቤት እንመልሳለን ብለው ወሰዱ። እስካሁን ድረስ አልተመለሰም። አስመላሽ ኮሚቴ በሚል የጠፉ ንብረቶችን የሚያስመልስ አደረጃጀት ቢፈጠርም በተለያዩ ጊዜያት ይመለከታቸዋል የተባሉ የመንግስት አካላት ወደ አካባቢያቸው እየመጡ ተደጋጋሚ ውይይት ከማድረግ ውጭ ለችግራቸው ጊዜያዊ መሆነ ዘላቂ መፍትሄ እንዳልሰጧቸው አስተያየት ሰጭው ጨምረው ገልጸዋል። እኔ አሁን ልጆች አባት ነኝ። በዛ መኪና ነበር ሰርቼ የማስተዳድረው። እስከ ክልል ድረስ ሂደን ነበር። እነሱም ምንም መፍትሄ ሊሰጡንና ምንም እስካሁን ድረስ የተደረገንም እርዳታ የለም። በቃ ምንም ያው ስራ የለም። ከቤተሰቡም ከምንም በእርዳታ ነው እንጂ ይሄ ነው የሚባል ቋሚ የሆነ ገቢ የለኝም በአሁኑ ሰዓት ማለት ነው። እርቅ ተፈጠረም ከተባለ የእኛን ጉዳይ መንግስት ቢያንስ ንብረቶቻችን ተጣርተው እንኳ መመለስ ሲገባቸው አለመመለሳቸው በጣም የሚያሳዝንና እርቁን ሙሉ ያደርገዋልን ብዬ አላስብም። መኪናውን ለመግዛት የተበደሩትን ብድር መክፈል አለመቻላቸውን የሚናገሩ የገርባው ቅሬታ አቅራቢ ደግሞ በቀን ስራ ላይ እስከ መሰማራት መድረሳቸውን ተናግረዋል። ቤተሰብ የስርፋው ተበክሉ የነበረ የገዛሁት እና ወዲያውኑም ሳንከፍል እንደ አይነት ችግር ደረሰብን። የቀን ስራም እየሰራን ምንም እያልን ነው ያለ ያለን ንብረት እሱ ስለነበረ አሁን በቃ መቋቋሚም የተሰጠን ነገር የለም ዝም ብለን በጣም ችግር ላይ ነው ያለ። ነው የኮምቦልቻው ቅሬታ አቅራቢ ሙሉ አለም መሐመድ ደግሞ ያለ ስራና ያለ ገቢ ከአንድ አመት በላይ መቆየት ይከብዳል ባይ ናቸው። ሶስት ልጆች አሉኝ ልጆቼንም የማስተዳድረው ሁሉ ነገር የማደርገው መኪና ነበር ስራ የነበረው ከጦርነቱ በኋላ ኢትዮጵያ መንግስት ተመልሶ ኮንቦርሽን ሲቆጣጠር ከዛን ጊዜ ጀምሮ እኛ ልጆቻችን የምናስተዳደርበት ንብረት ቤተሰቦቻችን የምናስተዳድርበት ነገር ተወስዶብን ይ ችግር ላይ ነው ያለ ነው ይህ አሁን አመት ከስድስት ወር አካባቢ የሆነ ምንም ስራ የለም በቤተሰብ ድጋፍ ነው አሁን እስካሁን እየተረዳን ያለ ነው ከከተማው ከንቲባ ጀምሮ እስከ ክልል ርዕሰ መስተዳድር ክልል መልሶ መቋቋም ክልል ትራንስፖርት ቢሮ ድረስ በተደጋጋሚ ሄደን ጠይቀን ምንም ምላሽ አላገኘንም አሁን እርቅ ከተፈጠረ በኋላ እንኳን በፌዴራል መንግስትም ከክልል መንግስታት ገን የተነጋግረው ንብረቶች እንዲመለሱ ቢደረግልን ቢያንስ ኛ ከችግር የምንወጣበት ነገር ይኖራል ብዬ አስባለሁ። የአማራ ክልል መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ዋና ስራ አስኪያጅ ዶክተር አባተ ጌታሁን በተለይ ከሰኔ 2013 እስከ ታህሳስ 2014 ዓ.ም ባለው ጊዜ ውስጥ በተካሄደው ጦርነት ብቻ በክልሉ ላይ 292 ቢሊዮን ብር የሚገመት ቁሳዊ ውድመትና የንብረት ዘረፋ መድረሱን ጠቁመዋል። ባለፉት ሰባት ወራት የስራ ቅደም ተከተል በማውጣት ከክልሉ መንግስት በተመደበ 1.2 ቢሊዮን ብራን ገብጋቢ ያሏቸውን ስራዎች እያከናወኑ መሆናቸውንም አክለዋል። ሁለት መቶ ዘጠና ሁለት ቢሊዮን ብር ወድሞ ክልሉ ማግኘት የቻለው አንድ ቢሊዮን ነው እና ሁለት መቶ ዘጠና አንድ ቢሊዮን አካባቢ ውድመት አለ። ሁለት ትምህርት ቤቶች አስራ ጤና ጣቢያ ቤታቸው የፈረሰባቸው ወደ ሶስት ሺህ ቤቶች ፆታዊ ጥቃት የደረሰባቸውን ሴቶችን ወደ አንድ ነጥብ ሁለት ቢሊዮን ብር ከሰኔ ድረስ ያችን ያዝናትን ብር እየሰራና ያለ ነው። ጦርነቱን ተከትሎ ሰባት መቶ ሰባ ሰባት ተሽከርካሪዎች ከክልሉ መዘረፋቸውን ያመለከቱት ዶክተሩ ከእነዚህም ከነዚህም የግለሰብ ተሽከርካሪዎች ይገኙበታል ብለዋል። በአብዛኛው በምስራቃዊ አማራ በከፊል ደግሞ በሰሜንና ደቡብ ጎንደር አካባቢዎች ነው ጉዳቱ እየደረሰው። እንደ ማብራሪያቸው ችግሩ ቢታወቅም የተዘረፉትን ተሽከርካሪዎች ለመተካት ግን የሀብት እጥረት መኖሩን አመልክተዋል። እነዚህ መኪኖች የተዘረፉት የሚተካ ቋትም ሀብትም አልተገኘም። ሙከራዎች ቢኖሩ ው ይሄ ነው የምትለው ነገር ድጋፍ አልተገኘም። ያ አንድ ችግር ወደ አንድ ችግር እየዘለን እስካሁን ድረስ በጣም ከፍተኛ የሆነ ችግር ላይ ያለ ነው። ደጋፊ እየተፈለገ ነው ያለው። ለሚመለከታቸው አለም አቀፍና አገር አቀፍ ተቋማት እንዲያውቁ ተደርጓል። ገንዘብ ሚኒስቴር እንዲያውቀው ተደርጓል። ሀብት ከተገኘ ችግሩ ተለይቷል። ተዘርፈ የተወሰዱት ሁኔታዎች እንዴት ይመለሳሉ የሚለው የፌዴራል መንግስት ስራ ነው የሚሆነው። በአንጻሩ ቅሬታ አቅራቢዎቹ ግለሰቦች ተዘርፈው ብናል ያሏቸው ተሽከርካሪዎች ትግራይ ክልል ውስጥ እንደሚገኙ አረጋግጠን አልባይ ናቸው። አሁን እርቅ ከተፈጸመን በኋላ ወደ ትግራይ ክልል ሂደን ጠይቀን ነበር እና በትግራይ ክልል ባሉ ከተሞች ተዘዋውረን ንብረቶቻችንን አግኝተነ ትግራይ ክልል ትራንስፖርት ቢሮ፣ ትግራይ ክልል ርዕሰ መስተዳድርና የቲዲኤፍ ትራንስፖርትና ሎጂስቲክ ጽህፈት ቤት ድረስ ሄደን ጠይቀን ነበር። ንብረቶቻችን እዛ ብናገኝም ንብረቶቻችንን ለመመለስ ፈቃደኛ ሆነ አልተገኘም። እነሱ ንብረቶቹን አግኝተናል በትግራይ ሰራዊት ስር ሆነው ዶክተር አባተ በበኩላቸው አየናቸው የሚለውን አሁን ዛሬ ካንተን የሰማሁት እንዲህ አይነት ፋርዘር መረጃ የሚጠቁሙን ካሉ የት እንዴት በምን ደረጃ ነው ያሉት የሚለውን ማሳወቅና እንደዚህ አይነት መረጃ ተጨማሪ መረጃ ተሰጡን በቀጣይ ለሚደረ አገራዊ ስምምነት ስምምነትም ላይ መጠየቁ የሚቀር አይደለም። ይህ ህዝብ አብሮ የኖረ ስለሆነ በሽማግሌን በምን የተወሰዱ ሀብቶች መጠየቁ አይቀርም። መቀሌ ለሚገኘው ባልደረባችን ሞልጌታ ጽባሀ አስተያየታቸውን የሰጡት የትግራይ ክልል ትራንስፖርት እና መገናኛ ቢሮ ኃላፊ አለማዝ ገብረ ጻድቅ በትግራይ ክልል ሰራዊት የተማረኩ ሲሉ የጠሯቸው ተሽከርካሪዎች የግለሰቦች ከሆኑ ለባለቤቶቹ መመለስ ፖሊሲያቸው እንደሆነ ገልጸዋል። ቅሬታ አቅራቢዎቹ ግን የተማረኩ ሳይሆን የተዘረፉ ናቸው ሲሉ መከራከሪያ ያቀረ ያቀርባሉ። ያም ሆኖ የትግራይ ክልል ትራንስፖርት ና መገናኛ ቢሮ ኃላፊዋ ከተለያዩ ክልሎች ለመጡ ግለሰብ ባለ ንብረቶች ማጣራት ተደርጎ ከአንድ መቶ በላይ ተሽከርካሪዎች እንደተመለሰላቸው ጠቅሰዋል። የተዘረፉ ሳይሆን በውጊያ በዛን ጊዜ የተማረኩ ተሽከርካሪዎች ግን አሉ። የግለሰብ ከሆነ በደንብ እየተጣራ ማስረጃ መሰረት በማድረግ እንዲሁም አሁን ከፌዴራልም አምጡ ያልናቸው ነው። እኛ ጋር አደለም፣ የነሱ ፋይል። ስለዚህ ፎርጅ ድም የተሰራ ስለሆነ ከዛ ከፌዴራል መረጃ በፖስታ ታሽጎ ይዘው የመጡ አብዛኞቹ እየሰጠን ነው። ከዛ በፊትም ዋስ እያደረጉ እየሰጠን ነው። ያልወሰዱ ካሉም ያው በሂደት እየተጣራ የሚመለስላቸው ነው የሚሆነው። ተሽከርካሪዎቹን ወደ ባለንብረቶቹ ለመመለስ ፌዴራል መንግስቱና ክልሎች በጋራ መስራት እንደሚጠበቅባቸውም አስታውቀዋል። ጦርነቱ ከተቀሰቀሰ ጀምሮ ከትግራይም የተዘረፉ ከስድስት ሺህ በላይ ተሽከርካሪዎች አሉ የሚሉት ቢሮ ኃላፊዋ የተዘረፉትን በማስመለስ ፌዴራል መንግስቱ አጋዥ እንዲሆን ጠይቀዋል። በርከት ያሉ ተሽከርካሪዎች ተዘርፈዋል። በሻዕቢያ በፋኖ በሌላም የተዘረፉ በርካታ ተሽከርካሪዎች አሉ። በጣም ብዙ ነው። ከስድስት ሺህ በላይ ተመዝግቧል። ያልተመዘገቡም ብዙ ናቸው እና አልተሰጣቸውም። የሰጣቸው አካልም የለም። ለትግራይ መንግስት ነው እየጠየቁ ያሉ። የትግራይ መንግስት ምንም ነገር ማድረግ አይችልም። የአማራ ክልል መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት በሶስት ዙር በተካሄደው የሰሜኑ ጦርነትና ከጦርነቱ ጋር ተያያዥነት አላቸው በተባሉ ግጭቶች፣ መፈናቀሎችና ወረራ አራት መቶ ሰባ አምስት ቢሊየን ብር የንብረት ውድመትና ዘረፋ ክልሉ ላይ ደርሷል ብሏል። ለአሜሪካ ድምፅ መስፍን አራጌ ነኝ ከዳሴ። አመሰግናለሁ መስፍን ለዘገባው። ክብራትና ክብራ አድማጮች የመጽሔቱ የትንታኔ ዘገባዎች ይቀጥላሉ። በአፍሪካ ቀንድ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ በቀጠናው ያለው አስከፊው ድርቅ ሊቀጥል ይችላል የሚል ስጋት ቀስቅሷል። አዲስ ቸኮና ያጠናቀረው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን በምህጻሩ ኢጋድና በቀጠናው የአየር ንብረት ለውጥን የሚቆጣጠር አንድ ተቋም ትላንት ረቡዕ ባወጡት ማስጠንቀቂያ ይጥላል ተብሎ ከሚጠበቀው በእጅጉ ያነሰ ዝናብ ስለሚኖር አስከፊውን ድርቅ የበለጠ ሊያባብሰው እንደሚችል አመላክተዋል። ከአስር ዓመት በፊት በሶማሊያ ብቻ 26 ሰዎች ከሞቱበት የከፋ ሁኔታ ሊፈጠር ይችላል ሲልም ስጋቱን ገልጿል። የአየር ትንባዮች በዚህ በያዝነው 2015 ዓ ም ከመጋቢት እስከ ግንቦት ባለው የዝናብ ወቅት መጣል የነበረበት ዝናብ በከፍተኛ ሁኔታ እንደሚቀንስ እና ከፍተኛ ሙቀት እንደሚኖር ማመልከታቸውን የልማት አየር ትንባያና እና አፈጻጸም ማዕከል በይነ መንግስታት ባለስልጣን ወይም አይፓክ አስታውቋል። በአብዛኛው የአፍሪካ ቀንድ ከመጋቢት እስከ ግንቦት ወር ያለው ወሳኝ የዝናብ ወቅት ከአመቱ አጠቃላይ የዝናብ መጠናቸው እስከ 60 በመቶን የሚሸፍን ሲሆን ሁነታው ሜትሮሎጂ ባለሙያዎችና የእርዳታ ተቋማት በቀጠናው ለረጅም ጊዜ በቆየው አስከፊ ድርቅ ሳቢያ ከዚህ በፊት ታይቶ የማያውቅ ሰብአዊ ቀውስ ሊያጋጥም ይችላል ሲሉ ያስጠነቅቁትን ፍራቻ የሚያረጋግጥ ነው። አይፓክ በመግለጫው ድርቁ በአጠቃቸው የተወሰኑ የኢትዮጵያ፣ ኬንያ፣ ሶማሊያና የዩጋንዳ አካባቢዎች ዝናቡ ለስድስተኛ ተከታታይ ወቅት ላይጥል ይችላል ብለዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበኩሉ ባለፉት ተከታታይ ወቅቶች በድርቅ ተጠቅተው ከቆዩ አካባቢዎች መካከል አንድ ሶስተኛ የሚሆኑት ከመደበኛ በታች የሆነ የበልግ ዝናብ ሊያገኙ ይችላሉ የሚል ትንበያ አስቀምጧል። በተቋሙ የረጅም ጊዜ ትንበያና የድርቅ ክትትል ኃላፊ አቶ ሙላለም አበራ የሀገሪቱ ምስራቃዊና ደቡባዊ ክፍሎች ገሚሶቹ መደበኛ ዝናብ ሲያገኙ፣ ሰላሳ አምስት በመቶ የሚሆኑት ግን ከመደበኛ በታች ዝናብ ሊያገኙ ይችላሉ በሚል መተንበዩን ተናግረዋል። አብዛኛው ይሄ በበልግ ተጠቃሚ የምንላቸው የደቡብ ኦሮሚያ የደቡብ ብሔረሰቦች ደቡባዊ ክፍል በአብዛኛው ይሄ በድርቅም የተጎዳው እና የሶማሌ ደቡባዊ ክፍል ላይ አምሳ ፐርሰንቱ መደበኛ ነው። አሁን የሰጠነው ትንበያ ምክንያቱም ሴንትራል እና መካከለኛው እና መስራቁ ፓስፊክ ውቅያኖስ ወደ መደበኛ የቀረበ ነው። ከማርች ጀምሮ ወደ ናሚናም ሳይሆን የመሞቀም የመቀዝቀዝም ሳይሆን ወደ መደበኛ የቀረበ ነው። አስቻይ ነገሩ በእነዚህ አካባቢዎች ላይ መደበኛ የሆነ ዝናብ ወቅታቸውን ትንሽ የዘገየ ቢሆንም ጌላኒና ተጽዕኖ ነው። ወቅታቸውን የጠበቀ ባይሆንም ነገር ግን ከመጋቢት በላይ የተሻለ መያዝያና ግንቦት ደግሞ የበለጠ ጥሩ ዝናብ የሚያገኙበት ወቅት ነው የሚሆነው ማለት ስለዚህ በአጠቃላይ አምሳ ፐርሰንቱ መደበኛ ዝናባቸውን ያገኛሉ። ነገር ግን ሰላሳ አምስት ፐርሰንቱ እነዚህ አሁን የጠቀስናቸው ተደጋጋሚ አምስት ወቅቶች ድርቅ የገጠማቸው አካባቢዎች ላይ ሰላሳ አምስት ፐርሰንቱ ከመደበኛ በታች የመሆን እድል አለው ብለን ብለን የሰጠነው አስራ አምስት ፐርሰንቱ ደግሞ ከመደበኛ በላይ ባለፉት አምስት የዝናብ ወቅቶች ድርቅ የተከሰተባቸው አካባቢዎች አሁንም የድርቅ ተጽዕኖ እንደሚስተዋልባቸውም አቶ ሙሉ አለም ተናግረዋል። በተደጋጋሚ የሚጎዱ አካባቢዎች አሉ። አሁን የቦረና ጉጂ ብለን እንችላለን። የዚህ አፍዴር የሶማሌ ደቡባዊ ክፍሎች ባለፉት አምስት ሲዝን ፌል ስላደረገ እዛ አካባቢ ላይ ያው ያለፈውም ድርቅ ኢምፓክት ስለሚኖረው መልሶ ለማገገምና ወደነበረ ቦታ ለማመለስ ትንሽ ችግር ስለሚሆን የውሃ ሃርቨስቲንግ ላይ ሙሀማድ ቁር ላይ አጠቃላይ ሪከቨሪ ላይ መስራቱ ትንሽ አደጋ ስለሚሆን፣ ምክንያቱም አምስት ሲዝን ፌል ያደረገ አካባቢ ስለሆነ እነዛ አካባቢ ላይ ሰላሳ አምስት ፐርሰንት አሁንም የሰጠ ነው። ኢቨን መደበኛ እንኳን ሀምሳ ፐርሰንቱ ቢሆን ሰላሳ አምስት ፐርሰንቱ ቅድም እንዳልኩ ኢንተርቬንሽን የሚፈልግ አካባቢ ስለሆነ እነዚህ የደቡብ ሶማሌ የደቡብ ኦሮሚያ የደቡብ ብሔር ብሔረሰቦች ሰገን ህዝቦች ደቡብ ብሔር ብሔረሰቦች ክፍል ላይ የበለጠ ኢንተርቬንሽንና የመንግስትም የሚመለከታቸው አካላትም የሴክተር ተሳትፎ እንደ ዜጋ ያስፈልጋል ማለት ነው። በሌላ በኩል አክሽን አጌንስት ሀንገር የተሰኘው በአፍሪካ ቀንድ ረሀብን ለማጥፋት የሚንቀሳቀሰው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም የኢትዮጵያ ፕሮግራም ዳይሬክተር ቤዛ አበበ በኢትዮጵያ እስካሁን አስራ ሁለት ሚሊዮን ሰዎች ለሞት ለሚዳረግ የድርቅ አደጋ መጋለጣቸውን ገልጸዋል። አሁን ላይ የሀያ ሀያ ሶስት በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ ውስጥ 50 ፐርሰንቱ በድርቅ የተጎዱ አካባቢዎች ይኖራሉ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችን፣ ሴቶችን ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ ጥር ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ይጀምር ይችላል ማለት ነው። በኢትዮጵያ የደቡብና ደቡብ ምስራቅ አካባቢዎች ለስድስተኛ ተከታታይ ወቅት ዝናብ ሙሉ በሙሉ ላይጥን እንደሚችል ያረጋግጡ ቤዛ አበበ ሁኔታው ላለፉት አምስት ወቅቶች ዝናብ ባለመጣሉ የተከሰተውን ድርቅ ያስከተለውን ጉዳት በከፋ ሁኔታ እንደሚያባብሰው ገልጸዋል። ኢትዮጵያን ጨምሮ በአፍሪካ ቀንድ እየተባባሰ ላለው አስከፊ ድርቅ አስቸኳይና ተመጣጣኝ ምላሽ ካልተሰጠ ድርቁ ወደ ረሃብ አደጋን ሊቀየር እንደሚችልም ወይዘሮ ቤዛ አሳስበዋል። በአሁኑ ወቅት ድርቁ በጣም ስለተባባሰባቸው አካባቢ ሲያስረዱ ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብ እና ደቡብ ምስራቅ ኢትዮጵያ ወይም ስ አካባቢ የኢትዮጵያ ክፍል ነው። ይሄ ኦሮሚያን ይጨምራል፣ ሶማሌ ክልል፣ አፋርን የኢኮኖሚክ የተወሰኑ ክፍሎችንም ይጨምራል። ማሌሽን ጋር ተያይዞ ያለው ኬዝ በጣም ጭምሯል። ለምሳሌ ለአክሽን አጌንስት ሃንገር ኦፕሬሽናል ኤሪያ ተታይዛርገ ሀገር ሶማሌ ላይ ወይም ደግሞ ሸበሌ ዞላ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማሽን አድሚሽን ሬቱ በአርባ ዘጠኝ ፐርሰንት ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆችን የምንቀፈሉበት ማለት ነው እና በአንድ ወር ልዩነት በአርባ ዘጠኝ ፐርሰንት ቁጥሩ መጨመሩ ምን ያህል ችግሩ የበለጠ ልጆችን ላይ ተጽዕኖ እየፈጠረ እንደሆነ ያሳየናል። እንዲሁ በተመሳሳይ ቦረና ላይ ደግሞ ስንመለከት ከኦሮሚያ ክልል ውስጥ በአጠቃላይ የሲፒፍ ማልኒውትሪሽንን ሬት የሚያሳየው ፐርሰንቶች እጅግ በጣም ትልቅ ሆኖ ነው። በቀሉ ፕሮሰስች የሚያሳዩ ጋም ወይም ደግሞ ይሄ ጀነራል አኪዩት ማልኒውትሪሽንን የሚያሳየው ሬት ለምሳሌ ወደ አስራ ሰባት ፐርሰንት ተንጽቷል በዚህ ደረጃ መሆን ማለት በጣም ያለውን ችግር ምን ያህል አስከፊ መሆኑ ነው። የሜትሮሎጂ አቶ ሙሉ አለም በበኩላቸው የአየር ትንበዩ አስቀድሞ ለሚመለከታቸው አካላት መናገሩንና ቅድመ ዝግጅት እየተደረገበት መሆኑን ጠቁመዋል። በትክክል በትክክል አሁን እንዳልኩ ከዛሬ አስራ አምስት ቀን በፊት አዳማ ላይ ትልቅ ናሽናል ክላይሜት አውትሉክ ፎረም ሲዝን ሲገባ ከሳምንት በፊት ቀደም ብለን ወቅቱ ከመጀመሩ በፊት የሚመለከታቸው ባለድርሻ አካላት ውሳኔ ሰጪ አካላትን በጋብዘን ነው ይፋ የምናደርገው የባለፈውን ወቅት እንገመግማለን፣ ቀጣዩን ደግሞ ትንበያ እንሰጣለን ማለት ስለዚህ በዛ ወቅት ላይ ከሁሉም ሴክተሮች ሊባል በሚችል መልኩ ከሁለት መቶ ሀምሳ እስከ ሶስት መቶ የሚሆኑ ሰዎችን ጠርተን ይፋ አድርገናል። ስለዚህ አሁን ምንድን ነው እያደረጉ ያሉት የሚመለክ ለምሳሌ የኢትዮጵያ አደጋ ስጋት ኮሚሽን እና የመሳሰሉ እንደዚህ በዚህ ዘርፍ የሚንቀሳቀሱ አካላት ደረጃውን ወስደው ወደ የሚባለው አካባቢ እንቅስቃሴ ያደርጉ ይመስለኛል። ታክስ ፎርስ ወይንም ይሄ ግብረ ኃይል ግብረ ኃይል ያላችሁ በእነሱ መሰረት እንቅስቃሴ ጀምረዋል ማለት ነው አሁን ባለው መረጃ ይህን ደግሞ በተለይ ከብሔራዊ ማዕቀፍ ውጭ በወቅት ተጠቃሚ የሆኑት ለምሳሌ የደቡብ ኦሮሚያን ለብቻ ጠርተን እንዲሁም የደቡብ ብሔር ብሔረሰቦች ሕዝቦች ክልል ተጠቃሚዎችን ደግሞ ሐዋሳ ላይ ባለፈው ስብሰባ ጠርተን አሁን ደግሞ የሶማሌ ጅጅጋ ላይ ስብሰባ ጠርተን እንደዚሁ በየ- ከናሽናል ውጪ በሪጅን ደረጃ አርኮ አካሄደን መረጃው እየሰጠና ያለ ነው ማለት ነው ለሚመለከታቸው። በሌላ በኩል ቦረና ውስጥ ድርቅ መበርታቱንና ነዋሪዎችን በምግብ እጥረት መቸገራቸውን ነዋሪዎቹ ከዚህ ቀደም ወደ ስፍራ ተጉዞ ለነበረ የአሜሪካ ድምጽ ዘጋቢ መናገራቸው ይታወሳል። ወደ ስምንት መቶ ሺህ የሚሆን ሰው የምግብ ድጋፍ እንደሚያስፈልገው፣ አዛውንቶችና ሕጻናት በረሃብ እየተጎዱ መሆናቸውንና የሚደርሰው እርዳታ ያለም እጅግ አነስተኛ መሆኑን ጠቅሰን መዘገባችን አይዘነጋም። በተጨማሪም በኦሮሚያ፣ ሶማሌ፣ አፋር እንዲሁም ደቡብ ብሔር ብሔረሰቦችና ህዝቦች ክልል ላለፉት ሁለት ዓመታት በድርቅ በመጠቃታቸው ቁጥራቸው የበዙ ሰዎች እርዳታ በመጠባበቅ ላይ መሆናቸውን የየ አካባቢዎቹ አስተዳደሮች መናገራቸው ይታወሳል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ አሁንም በኦሮሚያ፣ በሶማሌ፣ አፋር ደቡብ ብሔረሰቦችና ህዝቦች ክልል እንዲሁም በድሬዳዋ ከተማ አስተዳደር ከ1.8 ሚሊዮን በላይ ህዝብ በድርቅ ምክንያት ለምግብ እጥረት መጋለጣቸውን አስታውቀዋል። አይፓክ ባወጣው መግለጫም ድርቁ ባጠቃቸው የተወሰኑ ኢትዮጵያ፣ ኬንያ፣ ሶማሊያና የዩጋንዳ አካባቢዎች ዝናቡ ለስድስተኛ ተከታታይ ወቅት ላይጥል ይችላል ብሏል። የአፍሪካ ቀንድ ለአየር ንብረት ለውጥ በጣም ተጋላጭ ከሆኑ ቀጠናዎች አንዱ ሲሆን ከፍተኛ የአየር ሁኔታ ክስተቶች በተደጋጋሚና በከፍተኛ መጠን እየተከሰቱ ናቸው። ላለፉት አምስት ተከታታይ ወቅቶች ያልጣሉ ዝናብ በሚሊዮን የሚቆጠሩ ቀንድ ከብቶችን ገድሏል፣ ሰብሎችን አውድሟል፣ ከአንድ ሚሊዮን በላይ የሚሆኑ ሰዎችን ደግሞ ምግብና ዋን ፍለጋ ከቤት ንብረታቸው እንዲፈናቅሉ አድርጓል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው አመስግኝ። ለተከታዩ ርዕስ ደግሞ ወደ ቡራዩ እናቀናለን። በኦሮሚያ ክልል ቡራዩ ከተማ እስር ላይ የሚገኙ የኦሮሞ ነጻነት ግንባር ኦነግ አመራር አባላት ሳይፈቱ የቆዩት ከህግ አግባብ ውጪ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ከታሳሪዎቹ መካከል የፓርቲው ማዕከላዊ ኮሚቴ አባል አቶ ከነሳ አያና፣ ከፍተኛ የአመራር አባሉ ዳዊት አብደታ በጠና መታመማቸውን የጠቆሙት የሕግ ጠበቋቸው ደንበኞቻቸው የህክምና አገልግሎት ተነፍገዋል ሲሉ ለአሜሪካ ድምጽ ገልጠዋል። በዝርዝሩ ፀሐይ ዳምጠው በኢትዮጵያ ሰብአዊ መብቶች ኮሚሽን ክልላዊ ዳይሬክተር አቶ ኢማድ አብዱልፈታ እንደገለጹት ሰባት የኦኔግ አመራሮች ከህግ አግባብ ውጭ ታስረው ለበርካታ ወራት ካለ ፍርድ በእስር ላይ ይገኛሉ። ይህ የሰብአዊ መብት ጥሰት ነው በማለት አብራርተዋል። እነዚህ ግለሰቦች በተደጋጋሚ ፍርድ ቤት እንዲለቀቁ የሰጣቸው ትእዛዞችን በመቃረን ነው እስር ላይ ያሉት። ስለዚህ መንግስት ትክክለኛውን የህግ ደተ ከትሎ እነዚህን ግለሰቦች እንዲለቀቁ እንዲፈቱ ማድረግ መቻል አለበት ብለን ነው እንደገና ማድረግ የምንፈልገው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው ሪፖርትም የኦኔግ አባላትና አመራሮች በተለያዩ የኦሮሚያ አካባቢዎች ከህግ አግባብ ውጭ በእስር ላይ እንደሚገኙ ማረጋገጡን አመልክተዋል። በቡራዩ ከተማ በእስር ላይ ከሚገኙት አመራሮች ጠበቆች መካከል አንዱ የሆኑት አቶ ቱሊ ባይሳ ግለሰቦቹ ከፍርድ ቤት ትእዛዝ ውጪ ታስረው እንደሚገኙ አስረድተዋል። ከመካከላቸው አቶ ከነሳ አያና እና ኢንጂነር ዳዊት አብደታ ከፍተኛ የሕክምና ክትትል ያስፈልጋቸዋል ሲሉም አብራርተዋል። ሰሞኑን በጣም በጠና የታመሙት አቶ ከነሳ እያስ የሚባሉት በሪፈራል ወደ ጳውሎስ ሆስፒታል እንዲሄዱና እዛ እንድታከሙ ሐኪሞች አዘው ነበረ። በዚሁ መሰረት መንግስት እዛ ውስጄ የማሳከምበት ትራንስፖርት እና ወጪ የልን እንችላለ በግላቸው ታክሲና ይዘው ቡራዩ ፓውሎስ ሆስፒታል እየተመላለሱ እየታከሙ ነው። ሀኪሞቹ የሚሰጡት ምክር ምንድን ነው? የጀርባ አጥንት ነው የሚያማቸው። መቀመጥ አይችሉም፣ መነሳት አይችሉም። ስለዚህ እዚህ ተኝቶ መታከም አለባቸው ነው የተባለው ሐኪሞች ነገር ግን ፖሊሲ ይህን ልፈቅድ አልቻለን። የኦሮሞ ነጻነት ግንባር ኦኔግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ሰሞኑን በቡራዩ ፖሊስ መምሪያ ከሚገኙ የፓርቲያቸው አመራሮች መካከል ከፊሎቹ በጥና መታመማቸውን ገልጸዋል። የኦሮሞ ነጻነት ግንባር አመራር ጃል ከነሳያና ጃንዳው ተብደታ እና ዶክተር ገዳ ወልጅራ ህመማቸው የጸናባቸው ሰዎች ናቸው። እንደ ድርጅት በአጠቃላይ አመራሮቻችን በቂ የህክምና አገልግሎት ካላገኙ እንደሆነ ጠኝ ተመታከም ሲገባቸው በቂ መድኃኒት ባለማግኘታቸው ያሉበት ሁኔታ በጣም ስጋት ውስጥ ነው ያለ ነው የምመለከተው አካል አፋጣኝ ምላሽ እንዲሰጥ ነው እንጠይቀው። የአቶ ከነሳ አያና ቤተሰብ መሆናቸውን የገለጹት አንድ ግለሰብ በአፋጣኝ የህክምና አገልግሎት ካላገኙ ያሉበት ሁኔታ አሳሳቢ ነው ስሉ ተናግረዋል። ጉዳይ ላይ ከኦሮሚያ ፖሊስ ኮሚሽን ከኦሮሚያ ኮሚኒኬሽን ቢሮና ከቡራዩ ፖሊስ መምሪያ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች በተከታዩ ዓለም አቀፍ ርዕስ ደግሞ ወደ ጎረቤት ሶማሊያ ነው የምናቀናው። የተባበሩት መንግስታት ድርጅትና የሶማሊያ ጤና ተቋማት በጣምራ ባካሄዱት በጤና ጉዳዮች ላይ ያተኮረ ጥናት ለበርካታ አስርት ዓመታት የዘለቀው ሁከትና ሰብአዊ ቀውስ በርካታ የሶማሌ ዜጎችን ለከፍተኛ አእምሮ መታወቅ ዳርጓቸዋል ይላል የአሜሪካ ድምፁ የሶማልኛ ቋንቋ አገልግሎት ባልደረባችን ሃሩን ማዕሩፍ ከሞቃዲሾ ዘጋቢያችን አብዱልቃድር ዙቤ ጋር በጣምራ ባቀረቡት ከሞቃዲሾ በሶማሊያ የሚገኙ የአእምሮ ጤና ሐኪሞችና ህመምተኞችን አነጋግረው ያደረሱንን ዘገባ ስመኝሽ የቆየ እንዲህ አሰናድተዋለች። አብዲራህማን ዳሂር ጉታሌ ብዙ ጊዜ አንድ የቤተሰቡን አባል ወደዚህ የአእምሮ ጤና ማዕከል ይዞ ይመጣል። እሱ እንደሚለው የዘመዱ ጤና ከጊዜ ወደ ጊዜ እያሽቆለቆለ ሄዶ በድንገት ጠበኛ መሆን ጀመረ። ምናልባት ሰዎችን ሊጎዳ ይችል ይሆናል ብለው የሰጉ ቤተሰቦቹ ታዲያ እርዳታ መፈለግ ጀመሩ። የምግብ ፍላጎቱን አጣ፣ እንቅልፍ መተኛት አይችልም። በኋላ ላይ መጣላት ጀመረ። ለራሱም ለሌሎችም ሰዎች አደገኛ ሆነ። ጭንቀት ነበረበት። በሕይወት ውስጥ ብዙ አስቸጋሪ ነገሮች ነበሩ። በአይምሮ ጤና ጉዳዮች ላይ መወያየት እንደ ክልክል በሚቆጠርበት ሀገር ላይ የጉታሌ ቤተሰቦች እርዳታ መጠየቃቸው ብዙም ያልተለመደ ነው። የአይምሮ ጤና ማዕከሉን የሚያስተዳድሩት ዶክተር ሊባን ሞሐመድ ኦማር እንደሚሉት የሕክምና ሂደቱን አስቸጋሪ የሚያደርጉ ባህላዊ ልማዶች አሉ። ለምሳሌ አብዛኛውን ጊዜ የሚወዷቸው ሰዎች ክብር ለማሳየት ዘመዶቻቸው ህመምተኞቹን ወክለው እንዲናገሩ ያደርጓቸዋል። ከሁሉም አስቸጋሪው እንቅፋት ግን ለችግሩ ያለው ግንዛቤ ነው ሄርካ ዋይግልንታ አማንራ የመገለል ችግር አለ ሰዎች በሐቀኝነት ስለ ሁኔታቸው ለማስረዳት በጣም ይጠነቀቃሉ ስለዚህ የመገለሉ ችግር ያሉበትን ሁኔታ ያባብሰዋል የጉታሌ ቤተሰብ ታሪክ በእነሱ ላይ ብቻ የደረሰ አይደለም ላለፉት 30 ዓመታት በዘለቀው ጦርነት ምክንያት ሶማሌዎች ብዙ የሚታይና የማይታይ ቁስሎች አሏቸው በሶማሊያ ለመጀመሪያ ጊዜ በአእምሮ ጤና ዙሪያ የበሽታው መከሰት ስርጭትና መቆጣጠርን አስመልክቶ የተደረገው ጥናት ከሶማሊያ ሕዝብ 77 ከመቶ የሚሆነው የአእምሮ ወይም የሥነ ልቦና ችግር እንዳለበት ያሳያል። ይህም ከዚህ በፊት የተደረጉ ጥናቶች ከመለከቱት ቁጥር የበለጠ ነው። የተባበሩት መንግስታት ድርጅት የሶማሊያ ጤና ሚኒስቴር፣ እና ብሔራዊ ዩኒቨርሲቲው በጋራ ያካሄዱት የጥናት የአእምሮ ጤና ችግር በተለይ በወጣቶች ዘንድ ከፍተኛ መሆኑንም አመልክቷል። የሚገርመው ነገር እነዚህ በአእምሮ ጤና መታወክ የሚሰቃዩ ወጣቶች ከፍተኛ የሆነ የአደንዛዥ እጽ ሱሰኝነት ጫናም እንዳለባቸው አይተናል። ማሊክ ማህበረሰቡ እርዳታ እንዲያደርግና በችግሩ ለሚሰቃዩት ደግሞ ርኅራሄ እንዲያሳይ ይጠይቃሉ። እነዚህ ሰዎች ወንድ ወይንም ሴት ልጆቻቸው፣ እንዲሁም የቤተሰቦቻቸው አባላት ግንዛቤ ለማሳደግ በማህበረሰብ ደረጃ ብዙ ልንሰራቸው የሚገቡ ብዙ ስራዎች አሉ። ዶክተር ኦማርም የግንዛቤ ማነስ የራሱን ሚና እንደሚጫወት ይገልጻሉ። አብዛኞቹ ህመምተኞች ስለ አእምሮ ጤና በሽታ ምንም እውቀት የላቸውም ወይም የሚያውቁት በጣም የተወሰነ ነው። አሁን ስለ አእምሮ ጤና የተሻለ ግንዛቤ ለመፍጠር ጥረታችንን እያሳደግን ነው። የጉታሌ ቤተሰቦች እንደሚሉት ጥረታቸው ፍሬ እያፈራ ነው። ሕክምናውን ሲያገኝ ለውጥ እያመጣ መሆኑን ተመልክተናል። ከረጅም ጊዜ በኋላ እንቅልፍ ወሰደው፣ ተረጋጋ። የሚንከባከቡት ሰዎችም እረፍት እንዲያገኙ እድል ሰጣቸው። አሁንም በማገገም ሂደት ላይ ይገኛል። እንደ አውሮፓን አቆጣጠር ከጥቅምት 25 እስከ ህዳር 15 2021 ዓ ም የተካሄደው ጥናት የጤና ባለሙያዎችን ማሰልጠን ግንዛቤን ማሳደግና በመደበኛ የጤና እንክብካቤ ደረጃ ለአይምሮ ህመም ምርመራ ማድረግን እንደ ምክር ሀሳብ አስቀምጧል። በአብዱልካደር ዙበይርና ሐሩን ማሩፍ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች አሁን ከመጨረሻው የመጽሔቱ ርዕስ ላይ ደርሰናል። በዩናይት ስቴትሷ ቀዳማዊ ምቤት ጉብኝት ዘገባ ወደ ናሚቢያ ነው የምናቀነው። ጅል ባይደን ትላንት ረቡ ለአንዲት የዩናይት ስቴትስ ቀዳማዊ ምቤት የመጀመሪያ በሆነ ጉዞቸው እያበበ ያለ የተባለውን ዲሞክራሲ ዲሞክራሲዋ የተመረጠች ካሏዋት ደቡብ ምዕራብ አፍሪቃዊቱ አገር ናሚቢያ ጉብኝት ላይ ናቸው። የሀገሪቱ ፕሬዚዳንትና ቀዳማዊት እመቤቷ ከዚህ ቀደም በተለያዩ ጊዜያት በተደጋጋሚ አገሪቱን የጎበኙትን ዶክተር ጂል ባይደንን ለአምስት ቀናት ለሚዘልቀው በሁለት የአፍሪቃ ሀገሮችም ለሚያደርጉት ለዚህ ጉብኝት ሆንድ ዊክ በገቡበት ወቅት ሞቅ ያለ አቀባበል አድርገውላቸዋል። የአሜሪካ ድምሷ የዋይት ሃውስ ዘጋቢ አኒታ ፓውል ከስፍራው ያደረሰችንን ዘገባ እንደሚከተለው አቀርበዋለሁ። በአፍሪቃ ጉብኝታቸው ለአህጉሪቱ ያላቸውን ድጋፍና አክብሮት ማሳያን ለምን ደረቃማና ብዙ ሕዝብ የሌለባትን ደቡብ አፍሪቃዊቱን አገር ናሚቢያን መረጡ ናሚቢያን የመጀመሪያው መዳረሻቸው አድርገው መረጡ በሚል ለቀረበላቸው ጥያቄ ቀዳማዊ እመቤት ጂል ባይደን ቀጥተኛ ምላሽ ለመስጠት አላቅማሙም። ወዲህ ለመምጣት የፈለግነው እንደሚታወቀው ይህ አፍላ ዴሞክራሲ እንደመሆኑና በዓለም ዙሪያ ያሉ የዴሞክራሲ ሂደቶችን ለመደገፍ ስለምንሻ ነው። እኔና ሞኒካ ባለፈው የታህሳስ ወር ከተገናኘን በኋላም በፍጥነት ጥሩ ወዳጆች መሆን የቻልን ይመስለኛል። እኛም የተባሉት ወዳጅ የናሚቢያዋ ቀዳማይ እመቤት ሞኒካ ጊዮንጎስ ቀደም ባለው የዶክተር ጅል ባይደን አስተያየት በመስማማት ተናገሩ። ክብርት ቀዳማዊት እመቤት ዶክተር ጂል ባይደን በሀገሮ እያደረጉ ባሉት በዚህ ጉብኝት ምን ሊያሳዩቸው ይሻሉ? ለእርሱስ በጣም አስፈላጊው ጉዳይ ምንድን ነው? በሚል የአሜሪካ ድምፅ ላቀረበላቸው ጥያቄም ጌንጎስ ሲመልሱ ናሚቢያ ውስጥ ለዶክተር ባይደን ልናሳያቸው የምንፈልጋቸው በርካታ ነገሮች አሉ። ወደ ናሚቢያ ሲመጡ ይሄ የመጀመሪያ ጉብኝታቸው መሆኑን አውቃለሁ። በስራ ላይ ያሉ የዩናይትድ ስቴትስ ቀዳማይ እመቤት ወደዚህ ሲመጡም ይህ የመጀመሪያው መሆኑን አውቃለሁ። እናም የተናገሩት ነገር በጣም እውነት ነው። በማበብ ላይ ያለ ዴሞክራሲ እየገነባን ነው። ያን ዴሞክራሲ የሚመራና ጥሩ አቅም ያለው በህገ መንግስታዊ እሴቶቻችንና በአመራራችንም የግል እሴቶች ጭምር የሚደገፍ ጠንካራና ብዛት ያለው ወጣት ህዝብ አለን። እርሳቸው እንደዚያ ላያዩት ይችሉ ይሆናል፣ ነገር ግን እንደ እውነቱ ዋና ዴሞክራት ናቸው። ባለፈው ዓመት ፕሬዚዳንት ጆ ባይደን የአስተዳደራቸውን ባለሥልጣናት ወደ አህጉሪቱ ለመላክ ቃል ከገቡ ወዲህ ጅል ባይደን ናሚቢያን የጎበኙ የመጀመሪያዋ የዋይት ሐውስ ባለሥልጣን ሆነዋል። ይህም ጉዟቸው በያዝነው ዓመት የአውሮፓውያኑ 2023 ዓ ም መጀመሪያ ላይ ወደ አፍሪካ የተጓዙትን የዩናይት ስቴትስ የገንዘብ ሚኒስትር ጃኔት የለንንና በተባበሩት መንግሥታት ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ጉዞ የተከተለ ነው። ጅል ባይደን በሳምንቱ መጨረሻ የአፍሪቃ ጉዟቸው ሁለተኛ መዳረሻ የሆነችውን ኬንያን በሚጎበኙበት ወቅት ከርሳቸው የቀደሙት አምባሳደር ቶማስ ግሪንፊልድ የጉዟቸው ከፊል ዓላማ አድርገውት የነበረው የምስራቅ አፍሪቃ የምግብ ዋስትና ቀውስ ትኩረት እንዲያገኝ ማቀዳቸው ተመልክተዋል። ይህ በእንዲህ እንዳለ እነኚህ የተለየ ትኩረት የተሰጣቸው ጉብኝቶች እየተከናወኑ ያሉት ከፍተኛ የሩሲያና የቻይና ባለሥልጣናት በተመሳሳይ ወደ አፍሪካ የሚያደርጉትን ጉብኝት መጠን በጨመሩበት ወቅት ነው። ወደ ሥነ ሥርዓቱም ስንመለስ የጌንጎስ ባለቤት ፕሬዝዳንት ሃጌ ጎንጎብ ሁለቱ ቀዳማዊ እመቤቶች የነብር ቀለም የተሳለባቸውና ነጫጭ ዶቃዎች ያጠለቁ ከናማ አቪምቦና ቲዋና ማኅበረሰብ የሆኑ ዳንሰኞች በሚያሳዩት ትርኢት እያዝናኗቸው ከነበሩበት ስፍራ አንድ ፎቅ ከፍ ብሎ ከሚገኝ መተላለፊያ ላይ ብቻቸውን ሆነው በመጠባበቅ ላይ ነበሩ። ከአሁን ቀደም ታይቶ ስለማያውቀው ስለዚህ ጉብኝት ምን ይላሉ? ስትል ባልደረባችን አኒታ ፓዋል ላቀረበችላቸው ጥያቄም ፕሬዚዳንቱ ይህን ብለዋል። የዩናይትድ ስቴትስ ቀዳማዊ እመቤት ወደ እኛ በመምጣታቸው በጣም ደስ ብሎናል። እናም ታላቅ ክብር ይሰማናል። እርሳቸውን መቀበል ትልቅ ክብር ነው። ለእርሳቸው ማስተላለፍ የሚያስቡት በጣም አስፈላጊ የሚሉት መልእክትስ ምንድን ነው? ስለ ሀገሮስ ምን እንዲያውቁ ይፈልጋሉ? おやんまミスター・ノー。 ናሚቢያ የመድብለ ፓርቲ ዲሞክራሲ እያራመደች ያለች አገር ብትሆንም የጌንጎብ የደቡብ አፍሪቃ ሕዝቦች ድርጅት ነው ናሚቢያ ነጻነቷን ካገኘችበት የዛሬ ሶስት አስር ዓመታት አንስቶ አገሪቱን በመምራት ላይ የሚገኘው። በሌላ በኩል ዶክተር ጂል ባይደን ሴቶችና ሕጻናትን በማብቃት ስራ ላይ የሚያተኩረውና በዋና ከተማይቱ የሚገኝ በዩናይት ስቴትስ የሚደገፍ ፕሮጀክት ከጎበኙ ከቀዳማይ እመቤት ጌንጎስ ጋር የምሳ ቆይታ አድርገዋል። ከዚያም ነገ አርብ ወደ ኬንያ በማቅናት ከፍተኛ ተሰሚነታቸውንና መድረኩን ተጠቅመው የአፍሪካ ቀንድን ለበረታ ፈተና በዳረገው የረሃብ ቀውስ ዙሪያ እንዲሁም የሴቶችና ሕፃናት ጉዳይ ትኩረት እንዲያገኝ ያደርጋሉ ተብሎ ተጠብቋል። ክብራትና ክብራን አድማጭ ተመልካቾቻችንም ቁጥራቸው በርከት ያሉትን ዓለም አቀፍና አገር ውስጥ የሚመለከቱ ዘገባዎች አቅርበናል። አሁን ወደ መጽሔቱ ማጠቃለያ አልፈን በቅንብር ደረጃ የቀረቡትን ነው የምናስከትለው። ወደ ዩክሬን ይወስደናል። የተባበሩት መንግስታት ድርጅት ባለስልጣናት እንደሚሉት ጦርነቱ አመት ሊሞላው ቢቃረብም ሰቆቃው በቅርቡ እንደሚያቆም ግን ምንም ምልክቶች አይታዩም። የዩክሬን ሲቪል ሕዝብ ተጨማሪ ሰቆቃና ጥፋትን እንዲያይ ሊገደድ ይችላል ሲሉም ያስጠነቅቃሉ። በዩክሬን የተመድ የሰብአዊ መብቶች ተቆጣጣሪ ተልዕኮ መሪ የሆኑት ማቲልዳ ቦግነር እንደሚሉት ጉዳቱን በተመለከተ በቡድናቸው የተሰበሰበው አሃዝ ከትክክለኛው ቁጥር ያነሰ ነው። ይህም የሆነው መሰብሰብ የተቻለው መረጃ ውስን በመሆኑና እንደ ማሪፖል ያሉ ቦታዎችን ለመድረስ ባለመቻሉ ነው ይላሉ። ያም ሆኖ ግን ቡድናቸው ከዓይን ማኞችና ከችግሩ ሰለባዎች መረጃ መሰብሰቡን ቀጥሏል ይላሉ። ባልደረቦቼ አንድ የማሪፖል ነዋሪ የሆነ የቀድሞ ጦር ምርኮኛ አነጋግረው ነበር። ግለሰቡ ማሪፖል ውስጥ አስክሬን እንዲሰበስብ ተገዶ ነበር። እንደነገረን ከሆነ የሩሲያ ወታደሮች በቀን አንድ የጭነት መኪና ሙሉ አስክሬን እንዲያመጡ ኮታ ተጥሎባቸው ነበር። እርሱ እንደሚለው በማሪፖል ኮታውን ለመሙላት ችግር አልነበረም። ቦግነር ጨምረው እንዳሉት የቁጥጥር ተልዕኮው የተለያዩ ዓለም አቀፍ የሰብአዊ መብት ጥሰቶችንም ሰንዷል። ከእነዚህም ውስጥ የጅምላ ግድያ፣ ሰቆቃ፣ ፆታዊ ጥቃትና በዘፈቀደ ማሰር ይገኙበታል። ቡድናቸው መረጃ ለመሰብሰብ ምርመራ ያድርግ እንጂ የወንጀል መርማሪ ቡድን እንዳልሆነም ቦግነር አሳስበዋል። እኛ የምንሰበስበው መረጃ ለዓለም አቀፍ ክስ ጠቃሚ ነው። የሚካሄዱትን የመብት ጥሰቶች አይነት እንዲሁም በእያንዳንዱ ሰው ላይ የተካሄዱት ጥሰቶችን መሰነድ የዓለም አቀፍ አቃቢ ህግጋትንም ሆነ የዓለም አቀፍ ፍርድ ቤቶችን ትኩረት ለመሳብ ጠቃሚ ነው። የፍንዳታ መሳሪያዎች ትልቁን ጉዳት እንዳደረሱና ካለፈው ጥቅምት ወር ወዲህ በመሰረተ ልማቶች ላይ ጥቃት እንደጨመረ ሪፖርቱ አመልክቷል። ሩሲያ በዩክሬን የኃይል መሠረተ ልማቶች ላይ ጥቃት ካደረሰች በኋላ በዋና ዋና ከተሞች መብራትና ውሃ ተቋርጧል። የሰብአዊ መብቶች የቁጥጥር ተልእኮው 160 ሲቪሎችን ጉዳት በተመለከተ እንዲሁም በሩሲያ መሬት ላይ የተፈጸሙ ሰላሳ ግድያዎችን በተመለከተ መረጃው እንዳለው አስታውቋል። እነዚህ ነሐዞች ማጣራት ባለመቻሉም በሪፖርቱ አለመካተቱ ታውቋል። እንግዲህ ወልዴ ያጠናቀረልንን የዩክሬንን የሚመለከት ዘገባ ነበር አድማጮቻችን የተከታተላችሁት። አሁን ወደ ተከታዩ ርዕስ እናልፋለን። ወደ አሜሪካ ግቢም ይወስድናል። አሁን አሜሪካን ግቢ በተለመደ ወይም በልማድ አጠራሩ አሜሪካን ግቢ እየተባለ የሚታወቀው የአዲስ አበባ ክፍል የሚገኘው የፊታውራሪ ሀብተ ጊዮርጊስ ዲነግዴ ቤት በጥንት ይዘቱና ቅርሱ ተጠግኖ ተመርቋል ነው የሚለን። ይህ የመኖሪያ ቤት በፋሽስት ጣሊያን ዘመን ከሰባት መቶ ያላነሱ ኢትዮጵያውያን ሕይወት የተረፈበት ስፍራ እንደሆነም አንድ የታሪክ ተመራማሪ ጠቅሶ ነው የምርቃውን ሂደት የተከታተለው ዘጋቢያችን መለስካቸው አምሀ ተከታዩን ያቀናበረው። አሜሪካን ግቢ እየተባለ የሚጠራው አካባቢ አሁን አሁን በተለያዩ ስሞች የሚታወቅ ቢሆንም ዛሬም በአሜሪካ ግቢነቱ የሚያውቁት ጥቂት አይደሉም። ስፍራው ከፒያሳ በስተ ምዕራብ ወደ መርካቶ የሚሄደውን መንገድ ተከትሎ ሀብተ ጊዮርጊስ ድልድይን እንዳለፉ በስተ ደቡብ አቅጣጫ በተዘረጋው መንደር ውስጥ የሚገኝ ግቢ ነው። የአሜሪካ ግቢ ከመባሉ በፊት በግቢ ውስጥ የፊታውራሪ ሀብተ ጊዮርጊስ መኖሪያ ቤት ታንጾበታል። ከአሜሪካን ኤምባሲ በተገኘው መረጃ መሠረት ቤቱ የተገነባው እንደ ኤውሮፓ አቆጣጠር ከ1905 እስከ 1915 ባሉት ዓመታት ነው። በኢትዮጵያ ዘመን አቆጣጠር ከ1897 እስከ 1907 መሆኑ ነው። በኪነ ሕንፃ አዋቂውና የሥነ ጥበባት ታሪክ ተመራማሪው በአቶ ፋሲል ጊዮርጊስ አባባልም ይህ ሕንፃ የተገነባው በ19ኛው መቶ ዓመት መጨረሻና በ20ኛው ምዕት ዓመት መጀመሪያ ዓመታት መሆኑ ነው። እነዚህንም የመሳሰሉ ሕንፃዎች እጅግ ውድ የሚባሉ የታሪክ ቅርሶች ቢሆኑም ቁጥራቸው ከጊዜ ወደ ጊዜ እየተመናመነ መምጣቱን ፋሲል ጊዮርጊስ በንግግራቸው አስገንዝበዋል። በአዲስ አበባ ከተማ እንደዚህ ያሉ ቤቶች ቁጥር በየጊዜው እየቀነሰ ነው። ፒያሳ የሚገኘው የአርመናዊ ቤተሰብ የካራኪችን ቤት የገቴ ተቋም በአልጋ አውራሽ ግቢ የዛሬው የአዲስ አበባ ዩኒቨርሲቲ ቅጥር ግቢ የሚገኝና የደጃዝማች ከበደ ተሰማ ቤት ጥቂት ምሳሌዎች ናቸው። ከእነዚህ ህንፃዎች አንዳንዶቹ የአውሮፓ የሥነ ህንፃ ጥበብ ብርቱ ተጽዕኖ ባላቸው ሰዎች የተነደፉ ወይም እንደተገነቡ ገምታለሁ። በተለይ የደጃዝማች ከበደ ተሰማና የፊታውራሪ ሀብተ ጊዮርጊስ ቤቶች በጣም ተመሳሳይ ናቸው። ይህን ህንፃን በተመለከተ ግን ቤቱ በተለያየ ጊዜ የተለያዩ አካሎች ይዘውት ነበር። የየመን ትምህርት ቤት ወደዚህ ትምህርት ቤት ሲመጣም ከዚህ ህንፃ መዋቅር በተጨማሪ ሌላ ህንፃ ቆመዋል። ይሁንና ዛሬ ከነሙሉ ግርማው ወደዚህ ስፍራ ስመጣ አንድ ሰው ምን ስራ ነው የሰሩት የሚል ጥያቄ ጠይቆኛል። ይሄ የጥንቱን ይዘትና መልክ የያዘ የእድሳ ስራ ነው። ህንፃው በጥንት መልኩ እንደገና የተገነባው የዩናይትድ ስቴትስ መንግስት በሰጠው የ240 ሺህ ዶላር ድጋፍ ነው። ይህ ለምንና እንዴት እንደተከናወነ በአሜሪካ ኤምባሲ ቻርጅ ዲያፌር አምባሳደር ትሬሲ ጄኮብሰን ያብራራሉ። እዚህ አሜሪካን ግቢ ስንገኝ ትልቅ ደስታ ይሰማናል። ለእኛ ይህ በኢትዮጵያና በአሜሪካ መካከል ላለው ትብብር ምልክትና የአሜሪካ መልካም ዲፕሎማሲ ምሳሌም ነው። ከአራት ቀናት በፊት የካቲት 12 ጭፍጨፋ የተካሄደበት 86ኛው ዓመት መከበሩን ሁላችንም እናስታውሳለን። ዕለቱ ጨካኝና አሰቃቂ ድርጊት የተፈጸመበት ነው። ይሁንና አንዳንድ ቆራጥ ሰዎች እርዳታ የሚሹ ወንድሞቻቸውን ለማገዝ በድፍረት የቆሙበት ዕለትም ነው። በዚያን ጊዜ የአሜሪካ ኤምባሲ ሻርጅ ዲያፌር ወይም ጉዳይ አስፈጻሚ በነበሩት ኮርኔሊዮስ ቫን ኤገርት ቆራጥና ደግ እርምጃም ሁላችንም ተነቃቅተናል። እሳቸው በጊዜው ለቁጥር የሚታክቱ ሰዎችን ሕይወት በዚህ ግቢ ውስጥ ታድገዋል። በዚህ ታሪክ ስለተማረክንም ይህንን ህንጻ ለመጠገን እንደ አውሮፓውያን አቆጣጠር በ2018 ዓ ም ወስነናል። የታሪክ ተመራማሪው ኢያን ካምበል በምረቃው ሥነ ሥርዓት ላይ እንዳቀረቡት ዛሬ የአሜሪካን ግቢ ተብሎ በሚታወቀው አካባቢና በፊታውራሪ ሀብተ ጊዮርጊስ ቤት ውስጥ በዋናው ቆንስላ ኮርኔሌዎስ ቫን ኤንገርት የሚመራው የአሜሪካ ኤምባሲ ይገኝ ነበረ። ይህም ፋሽስት ጣሊያ ኢትዮጵያን ከወረረችበት ከ1928 ዓ ም ጋር ይገጣጠማል። ኤምባሲው አዲስ አበባ በፋሽስቶች እጅ በወደቀበት ሰሞን የደረሰበትን ኤያን ካምበል ያስታውሳሉ ስ ግንቦት አራት ቀን የአጼ ኃይለሥላሴን ከአገር መውጣት ተከትሎ የአሜሪካ ልጋ ሲሆንን ያጠቃ ከፍተኛ አመፅ ተቀሰቀሰ። ልጋ ሲሆኑን ያጠቁ ሰዎች እየታጠቁ ነበሩ። ብዙ ስደተኞችም ወደ ልጋ ሲሆኑ ግቢ እየጣሱ ገቡ። ከእነዚህም መካከል ሦስት አሜሪካውያን ሚስዮናውያን፣ ሰላሳ ሰባት ግሪካውያን ነበሩ። በዚያን ጊዜ አዲስ አበባ የነበሩ ነጋዴዎች ግሪኮች የነበሩ ስለነበሩ ነው። ሌሎች ደግሞ አርመናውያን ነበሩ። በዚያን ጊዜ አብዛኛውን የንግድ ሥራ የሚያከናውኑት እነዚህ ሁለት ማህበረሰቦች ነበሩ። በአያሌ መቶዎች የሚቆጠሩ የተገደሉበት የዚህ ዓመፅ፣ መንስኤው ምን እንደነበር በትክክል ባይታወቅም በወቅቱ አዲስ አበባ የነበረው ጆን ስፔንሰር የተባለው አሜሪካዊ እንደተመለከተው አመፁን የቀሰቀሱት አንዳንድ ጸረ ኃይለሥላሴና የጣሊያን ደጋፊ የነበሩ አካላትን በመጠቀም ጣሊያኖች ናቸው ብለዋል። ይህን ያደረጉትም በከተማው ጸጥታ ያሰፈኑ ሆነው ለመታየት እንደነበር ይገልጻል። ዋናው ቆንስል ቫን ኤንገርት ከፋሽስት ጣሊያ አስተዳደር ጋር ጥንቃቄ የተሞላበት ግንኙነት እንዲያደርጉ ከዋሽንግተን ተደጋጋሚ ትዕዛዝ እንደደረሳቸውም ኤያን ካምቤል ማስረጃ እየተከሱ ይናገራሉ። በአዲስ አበባ የነበረው የፋሽስት ኢጣሊያ አስተዳደርም ለኤምባሲው ሙሉ ዲፕሎማሲያዊ እውቅና ያልሰጠ ስለነበረ ለዋናው ቆንስላ እጅግ አስቸጋሪ የሥራ ጊዜ ነበረ። ቫን ኤንገርት ራያቫን ኤንገርት ለኢትዮጵያውያን በመወገን የግራዚያኒን ወታደሮች ፊት ለፊት ተጋፈጣቸው። ይህንን ካደረጉት ጥቂት ሰዎች መካከል የሚቆጠር ነው። የኢትዮጵያውያን መብት በተረገጠ ቁጥር ግራዚያኒን በመቃወም ግንባሩን ሳያጥፍ ተቃውሟል። መስከረም ላይ ጣሊያኖች በኢትዮጵያውያን ላይ በአደባባይ የፈጸሙትን ድርጊት በማውገዝ ለግራዚያኒ በጻፈው ጠንካራ የተቃውሞ ደብዳቤ ወደፊት እንዲህ ያለ ጨካኝ ድርጊት አልታገስም ብሏል። በኋላም በዋሽንግተን ለዚህ ዘዴ ያንሰዋል ለተባለው ደብዳቤው ግሳጼ ደርሶታል። ግራዚያኒ ምን ማድረግ እንዳለበት ልትነግረው ሥልጣን የለህም ተብሏል። ይሁንና ለዋሽንግተን ግሳጼም ቢሆን ግንባሩን አላጠፈም። ቫን እንግርት ከወራት በኋላ በተከሰተው የካቲት 12 ጭፍጨፋም ብርቱ ተቃውሟቸውን ለመንግሥታቸው ገልጸዋል። በወቅቱ በኢትዮጵያውያን ላይ የተፈጸመውን ጭካኔ የተሞላበትና ይህ ሰብአዊ ድርጊት እየዘረዘሩ ለዋሽንግተን ገልጸዋል። በዕለቱ ወደ ኤምባሲው ግቢ ነፍሳቸውን ለማትረፍ የገቡ ሰባት መቶ ኢትዮጵያውያንን ታድገዋል። የጣሊያን ወታደሮች ወደ ሌጌሽኑ ደጋግመው እየመጡ በግቢው ውስጥ የተጠለሉ ሰዎችን አሳልፎ እንዲሰጣቸው ቫን ኤንገርትን ትእዛዝ የሰጡት ነበር። የሰዎች ቁጥር በትክክል ሰባት መቶ እንደ ነበር ተመዝግቦ ዛሬም በዚህ ክፍል ልታዩ ትችላላችሁ። ይሁንና ኤንገርት አሻፈረኝ አለ። ለሦስት ቀናትና ለሦስት ሌሊት ፍንክች አላለም። ደህንነቱ አስጊ በነበረበትም ከለጋሲየሆኑ ጠባቂዎች አንዱ እንኳ ቢገደሉበትም እጅ አልሰጠም። ዋናው ቆንስላ አንገርት ዲፕሎማሲያዊ ዘዴያቸውን በመጠቀም እነዚህ በኤምባሲው ውስጥ የተጠለሉ ኢትዮጵያውያንን አሳልፈው እንደማይሰጡ ለፋሽስት ጣሊያው አዛዥ አስታወቁ። እነዚህን ለሕይወታቸው በኤምባሲው ግቢ የተጠለሉ ሰዎችን ሊሰጡ የሚችሉት አስተዳደሩ ዋስትና ሲሰጣቸው ብቻ እንደሆነ ቁርጥ ያለ ውሳኔያቸውን አስታወቋቸው። ጭፍጨፋው እንዳበቃ ሰባት መቶ የሚሆኑ ኢትዮጵያውያን ከሕንፃው ደረጃ በታች በመሰብሰብ ለቫን ኤንገርት ከልብ የመነጨ ምስጋና በተወካያቸው አማካይነት አቀረቡ። ከጥቂት ቀናት በኋላ ከፋሽስቱ የሙሶሊኒ መንግሥት ጋር ምንም አይነት ግንኙነት እንደማያስፈልግ ከወሰነው ዋሽንግተን በተሰጠው ትዕዛዝ መሠረት ይህ ለጋሴውን ተዘጋ። ቫን ኤንገርትና ቤተሰቡም ኢትዮጵያን ለቀው ሄዱ። ዛሬ የእነዚህ ሕይወታቸው የተረፈ ሰባት መቶ ኢትዮጵያውያን በሺዎች የሚቆጠሩ ልጆች በሕይወት ለመኖራቸው የኮርኔሊዮስ ቫን ኤንገርት ውለታ አለባቸው። ይህን መንፈሳዊ ታሪካዊና ቁሳዊ ቅርስ የመጠበቅ ኃላፊነት የኢትዮጵያውያን ሁሉ እንደሆነ በምርቃቱ ላይ የተገኙ የአብዛኛዎቹ አስተያየት ይመስላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች፣ አሁን ለምሽቱ መጨረሻ ወዳደረግነው ቅንብር ነው የምናልፈው፣ ሳይንስና ቴክኖሎጂ የጂፒኤስ የካርታ ስፍራ ቅንጅቶች በምድር ላይ ትክክለኛውን ቦታ ለመለየት በመላው ዓለም ሲያገለግሉ ቆይተዋል። ይሁንና ሰዎች ዕለት በዕለት ይጠቀሟቸው ዘንድ አዳጋች ናቸው። በሰሜን ይህን ያህል ዲግሪ፣ እንዲሁም ደግሞ በምዕራብ ይህን ያህል ዲግሪ በሚለው የሚለውን ቅንጅት ማለት ነው። አንድ የብሪታንያ ኩባንያ ታዲያ ተጠቃሚዎች ሶስት ተራ ቃላትን ብቻ በመጠቀም አሁን የሚገኙበትን የካርታ ስፍራ መጋራት ወይም ማጋራት የሚያስችላቸውን መተግበሪያ ሰርቷል። ጄኒያ ዳሎት የዘገበችውን የዚህን ዘገባ ዝርዝር ወደ አማርኛ መልሰው ግርማ ደገፋ እንዲህ ያቀርበዋል። ሹገርስ ባምፒ፣ ቼርስ። ይሄ አሁን ኬቪን ዳሊ ዛሬ የሚገኙበት ስፍራ ነው። ኬቪን የሎስ አንጀለስ ሁለ ግብ ስታዲየም ረዳት ዋና ስራ አስኪያጅ ናቸው። ስታዲየሙ ጎብኚዎች ያሉበትን ቦታ እርስ በርስ መጋራት እንዲችሉ የሚረዳቸውን ዋት ትሪ ወርድስ የተሰኘ መተግበሪያ ማስተዋወቅ ጀምሯል። እንደ አውሮፓ አቆጣጠር በ2013 ዓ ም በአንድ የብሪታንያ ኩባንያ የተፈጠረው ዋት ትሪ ወርድስ ተጠቃሚዎች በሦስት ቃላት ያሉበትን ትክክለኛ የጂፒኤስ ስፍራ ማጋራት እንዲችሉ ያደርጋል። በተለያዩ ክንውኖች ውስጥ ከሆኑ ከስታዲየሙ ውጪ መገናኘት ይሹ ይሆናል። አጠቃቀሙ ቀላል ነው። ኮፒ ፔስት ማድረግ ወይም መላክ ይችላሉ። ለሌላ ሰው በስልክ መንገድም ይችላሉ። በዋት ትሪ ወርድስ እገኛለሁ ማለት ብቻ ነው። ዋት ትሪ ወርድስ የምድሪቱን ገጽ 57 ትሪሊየን ቦታ በሶስት ካሬ ሜትር ሳጥኖች ሸንሽኖታል። እያንዳንዱም ስፍራ በ50 ቋንቋዎች በባለሶስት ቃል ቅንጅት ተሰይሟል። የጂፒኤስ የካርታ ስፍራ አቋራጭ ስም ማለት ነው። ብዙ የመኪና ፋብሪካዎች በአዳዲሶቹ ሞዴሎቻቸው ላይ ይህን ዋት ፍሪ ወርድስ የተሰኘ መተግበሪያ እየገጠሙላቸው ነው። የሕዝብ ደህንነት ድርጅቶች ሕዝቡ ለአደጋ ጊዜ እንዲጠቀምበት በመንገድ ላይ ናቸው። በተግበሪያው ነጻ ቢሆንም አንዳንድ ሰዎች ይህን በፍጥነት እጅጉን ጠቃሚ የሆነ በመምጣት ላይ የሚገኘውን የህዝብ አገልግሎት ለትርፍ የቆመ ኩባንያ እያስተዳደረው ነው በማለት ቅሬታ ያቀርባሉ። የዋት ስሪ ወርድስ ችግር የሚሳሳት መሆኑ ነው። ምን እንደተፈጠረ አይናገርም። ለምሳሌ አንድ ፊደል ኤስን በአንድ ቃል ላይ ቢጨምሩ፣ 20 ሜትር ያህል ራቅ ብለው ሊገኙ ይችላሉ። ወይም ወደ ሌላኛው የዓለም ጫፍ ሊወስዶ ይችላል። ኩባንያው የሚያጋጥሙ ስህተቶችን ለመቀነስ በመስራት ላይ መሆኑን ገልጿል። በግል ይዞታ ስር መሆን እንደሚገባው የንግድ ተቋማትን እንደሚያስከፍልና አገልግሎቱን ለማንቀሳቀስ የሚያስችል ሙሉ አቅም እንዳለውም ተናግሯል። ግርማን ለግሩም ዝግጅቱ አመሰግናለሁ። አድማጮች ሙሉ ዘገባው ድረገጻችን ላይ ይኖራል። እኛም በዚህ ተሰናበትን። ሰላም